የትግራይ በትግራይ ክልል መቀሌ ከተማ ውስጥ የመቶ ሚሊዮን ብር ነዋ እየፈሰሰበት የጤና ምርምር ተቋም ተከፍቷል። ተቋሙ የጤና ምርምር የላብራቶሪና የስልጠና ማዕከል ሆኖ እንደሚያገለግል በምርቃት ወቅት ተገልጿል። ተቋሙ ለሀገር አቀፍ የጤና ሥራዎች የሚኖረው ፋይዳ ምንድን ነው? ግርማይ ገብሩ የጤና ጥበቃ ሚኒስትር ዴኤታ ዶክተር አሚር አማን እና የትግራይ ክልል የጤና ቢሮ ኃላፊን አቶ ሀጎስ ጎደፋይን አነጋግሮ ያጠናቀረው ዘገባ በዚህ በዛሬው የጤና ዝግጅታችን ቀጥሎ ይቀርባል። የትግራይ የጤና ምርምር ተቋም ባለፈው አርብና ቅዳሜ በክልሉ በተካሄደው የ2008 የጤና ክብረ በዓል ወቅት ነው የተመረቀው። በተካሄደው የጤና የክብረ በዓል ዝግጅት ለትግራይ የጤና አጠባበቅ ስኬታማነት ያገዙ አገር በቀልና ዓለም አቀፍ የጤና ነክ ድርጅቶች ከክልሉ መንግሥት እውቅናና ክብር ተሰጥቷቸዋል። በክልሉ ከታች እስከ ከፍተኛ የጤና ማዕከላትና ሆስፒታሎች የሚሰሩና በሙያቸው የላቀ ውጤት ያስመዘገቡ 206 የጤና ሰራተኞች ሽልማትና ክብር አግኝተዋል። አርብ ከሰዓት በኋላም የክልሉ ርዕሰ መስተዳድር አቶ አባይ ወልዱና የጤና ጥበቃ ሚኒስትር ዴኤታ ዶክተር አሚር አማን በተገኙበት በአይነቱ የተለየና ለመጀመሪያ ጊዜ የተገነባው የትግራይ የጤና የምርምር ተቋም በይፋ ተመረቀ። ሚኒስትር ዴታው ዶክተር አሚር አማን የምርምር ማዕከሉ በክልሉ ለሚካሄድ ማህበረሰብ አቀፍ የጤና ጉዳዮች ላይ ምርምር በማድረግ የጤና ጉዳዮችን በተጨባጭ ማስረጃ ለመምራት የሚረዳ መሆኑን ይገልጻሉ። አመሰግናለሁ። እንግዲህ ይሄ ምርምር ኢንስቲትዩት በሀገር አቀፍ ደረጃ ላይ የራሱ የሆነ ኖተ ካርታ ወጥቶለት ሲመራ የነበረ ኢንስቲትዩት ነው። በፌዴራል ደረጃ የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት የምንለዋለን። የፌዴራል አጠቃላይ በሀገር አቀፍ ደረጃ የማህበረሰብ አቀፍ ምርምሮች የሚሰራ ለአጠቃላይ ሀገር አቀፍ ደረጃ ላሉ ላብራቶሪዎች ደግሞ ሪፈረንስ ሆኖ የሚያገለግል ተቋም አለ። የሱም ተቋም እንግዲህ በክልል ደረጃ ተመሳሳይ የሆኑ ተቋሞችን ማቋቋም በዋነኝነት ትኩረታቸው የክልሉ የማህበረሰብ አቀፍ የሆኑ የጤና ጉዳዮች ላይ ምርምር እያደረጉ አጠቃላይ የጤናውን በኤቪደንስ ቤዝድ በሆነ መንገድ ለመምራት እንደዚሁም ደግሞ ዋና ዋና የሚከሰቱ ችግሮች እና ጥሩ ነገሮችንም ደግሞ የበለጠ እያበለጸጉ ለሕብረተሰቡ ጤና አገልግሎት ተጠቃሚነት የበለጠ የሚሻሻልበትን ሁኔታ የሚሰራ ተቋም ነው ማለት ነው። ይሄ በምርምሩ ወይም በሕብረተሰቡ ዙሪያ ላይ የሚሰሩ የጤና ምርምሮች ነው። የትግራይ የምርምር ተቋም በክልሉ ውስጥ ያለው የጤና ሁኔታ የበለጠ የሚያሻሽል እና እንዲሁም በፌዴራል ደረጃ ካለው ተመሳሳይ ተቋም በጋራ አብሮ በመስራት በአገር አቀፍ ደረጃ ለሚሰሩ የጤና ጉዳዮች ላይ የራሱ አስተዋጽኦ የሚያደርግ ተቋም መሆኑንም ዶክተር አሚር ጨምረው ገልጸዋል። ከዚህ በተጨማሪ አጠቃላይ የጤና ተቋም በምርምር ተቋማት እንደዚህ ነው። በተለያዩ የላብራቶሪ አገልግሎቶች ላይ ያሉትን ሪፈረንስ ሆኖ እያንዳንዷ ምርምር ላይ ከወባ ጋር ሊሆን ይችላል፣ ከሳምባ ነቀርሳ ጋር ሊሆን ይችላል፣ ከሆርሞን ጋር ምርምር ሊሆን ይችላል፣ ወይም ደግሞ የምርምር የሆኑ ጥናቶች ላብራቶሪ ጥናቶች ሊሆኑ ይችላሉ። እነሱን መሰረት ያደረገ ሪፈረንስ ላብ ሆኖ ክልሉ ላይ ያሉትን አጠቃላይ የጤና ሁኔታ የበለጠ የሚያሻሽልበት እንደዚህም ፌዴራል ካለው ተመሳሳይ ተቋም የፌዴራል ተቋም ጋር ደግሞ በጋራ አብረው እየሰሩ አጠቃላይ በአገር አቀፍ ደረጃ የራሱ የሆነ አስተዋጽኦ ሊያደርግ የሚችል ተቋም ነው። እንግዲህ ይሄ ተቋም በዋነኝነት በክልሉ መንግስት የበላይ ኃላፊነት ኃላፊነት ነው የተሰራው። ከዚህ በተጨማሪ ግን በአሜሪካ ሲዲሲ፣ እንደዚሁም ደግሞ ኢጣሊያንም እንደዚሁ የልማት ድርጅቶች በጋራ ሆኖ የተሰራ ተቋም ነው። ለሁሉም ምስጋናዬን ማቅረብ እንፈልጋለን። አሁን ላይ መቀለ ከተማ ውስጥ የተቋቋመው የጤና የምርምር ተቋም ከፍተኛ አስተዋጽኦ እንደሚኖረው የትግራይ ክልል የጤና ቢሮ ኃላፊ አቶ ሀጎስ ጎደፋይ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። ጥራት ያለውና ተደራሽነት ያለው ስራ ለማካሄድ የግድ ምርምሮች ያስፈልጋሉ። ስለዚህ ከታች የሚመጣውን ሪፖርት እየተቀበሉ መሄድ ሳይሆን፣ አመራሩ ከታች የሚመጡትን ነገሮች በደንብ አድርጎ በጥናት ተደግፎ እያየ በቀጣይ አገሪቷ በጤና ወዴት መሄድ ያለባት ምንድን ነው የሚቀረን የሚለውን ነገር ጥሩ ነገሮች ካሉም እንዲስፋፉ የማድረግ ጉዳይ ከዛ አኳያ በጣም ወሳኝነት ያለው ነው። የምርምር ማዕከሉ የካንሰርና ሌሎች በሽታዎችን ምርመራ ለማካሄድ ከትግራይ ወደ አዲስ አበባ ይጓዝ የነበረው ህዝብ አገልግሎቱ በአቅራቢያው እንዲያገኝ እንደሚረዳም አቶ ሀጎስ አስረድተዋል። ይሄ ተቋም ሶስት ታላላቅ ነገሮች እያካተተ ነው። አንደኛው ምርምሩ ራሱ ነው። ስለዚህ እንደ ትግራይ በትልቅ ለምርምር እየተዘጋጀን ያለነው በዋናነት ምግብ በተመለከተ ነው። ለረጅም ዓመታት በምግብ እጥረት የሚጎዳ ህዝብ አለ። ከዚህ አኳያ የሚመጡ ነገሮችን በደንብ አድርጎ መመራመር እንፈልጋለን። ከዚህም አልፎ በአሁኑ ወቅት በተለይ ደግሞ ከአሁኑ በፊት ያልነበሩ በሽታዎች እየመጡ ነው ያሉት ኮሚኒኬብል ዲዚዝ የምንላቸው። ስለዚህ እነሱንም በደንብ አርጎ የተመራመረ እንዴት ነው መፈታት ያለባቸው የሚለውን ነገር እንዲያካሄድ ታስቦ ነው የተሰራ ያለው። ሁለተኛው ደግሞ አድቫንስድ የሆነ የላቦራቶሪ ሰርቪስ ያስፈልጋል። የድሮ አይነት በሆስፒታሎች ብቻ የታጠረው የላቦራቶሪ አገልግሎት ወደ ተሻለ ነገር ሊወስደን አይችልም። ስለዚህ እዚህ ፓቶሎጂስትም እንዲኖሩት የካንሰር ምርመራም እንዲኖረው፣ የተለያዩ አሁን ወደ አዲስ አበባ ሄድ የሚባለውን ህዝባችን በክልሉ በቅርቡ እነዚህ አገልግሎቶች የሚያገኙ የሚገኝበትን ሁኔታ የመፍጠር ጉዳይ ነው። ሶስተኛው፣ የታዩትን ችግሮችን መሰረት በማድረግ የአቅም መገንባት ስራ ነው የሚሆነው ማለት ነው። በዛም ምርምር ያካሄዳል። ስለ ሶስቱም ነገሮች ያካተተ ነው እየሆነ ያለው። በቀጣይ ብዙ ሳይንቲስቶች ብዙ ተማራማሪዎች የሚያፈራና ለሚቀጥለው ሁለት ሶስት ዓመት ራሱ በቀላሉ አንቲሬቢስ ቫክሲን እንኳን ማምረት እንችላለን ብለን ነው አሁን እንደ እቅድ ይዘን እየተንቀሳቀስን ያለ ነው። ከአዲስ አበባ ነው እያመጣን ያለ ነው። ስለዚህ በቅርቡ በራሳችን ማምረት እንችላለን። ከዚህም አልፈው ቀጣይ ደግሞ የሚመጣው ጄኔሬሽን አሁን እያመጣናቸው ያሉት የክትባት መድኃኒቶች በሀገራችንን ማምረት እንቻለን። ይሄ ኢንስቲትዩት በቀጣይ ብዙ ተመራማሪዎች፣ ብዙ ሳይንቲስቶች፣ ብዙ የክትባት መድኃኒቶች፣ የተለያዩ ነገሮች የሚያፈራ ተደርጎ ነው አሁን እንደ ራእይ እየተቀመጠ ያለው እና መነሻው ጥሩ ነው። ግን ይሄን ለማድረግ ደግሞ ሰው ያስፈልገዋል። አሁን የትግራይ የምርምር ተቋም ተሰርቶ ተጠናቋል። ተቋሙ ከፍተኛ የጤና ባለሙያዎች ያስፈልጉታል። ለዚህም ሲባል ከሀገር ውጭ የሚገኙት ኢትዮጵያውያን ባለሙያዎች በአካል መጥተው እንዲያግዙ የትግራይ ጤና ቢሮ በሩን ክፍት አድርጎ እየጠበቀ እንዳለም የቢሮ ኃላፊ አስታውቋል። ሰው አስፈላጊ ነው። ህንጻ ብቻ ወይ እቃ ብቻውን ትርጉም አይሰጥም። ስለዚህ በዋናነት የሰው ኃይላችን ደግሞ እኛ በምንፈልገው አይነት አሁን አለ ብለን ማየት አይቻልም። ስለዚህ በቀጣይ መሰራት አለበት። መንግስት እየሰራ ነው ያለው ግን ከዚህ የተሻለ ደግሞ ውጪ የሚኖሩ ቢሮችን ጤና ቢሮ በጣም ክፍት ነው፣ መታገዝ ይፈልጋል። ዋናው ችግራችን የናውሌጅ እና ኤክስፒሪየንስ ችግር ነው። ስለዚህ በዚህ አጋጣሚ ሁሉ ኢትዮጵያዊ፣ ሁሉም የትግራይ ተወላጅ ሌላም ሊደግፍ የሚፈልግ ካለ መጥቶ እንደግፈንና እኛም ደስተኞች እንደሆን በዚህ አጋጣሚ መግለጽ እንፈልጋለን። ስለዚህ ሁላችንም ተባብረን የተሻለ ነገር እንፈጥራለን ብለን እናስባለን። ይሄ ማለት ግን አልቋል ማለት አይደለም። አሁን አሁንም ትልቅ ሰፊ ቦታ አለን። ትልቅ ህንጻም እንፈልጋለን። በዚህ አጋጣሚም ለማገዝ የሚፈልግ ካለም እኛም ፕሮፖዛል አዘጋጅተን እየጠበቅን ያለነው እያፈላለግ ነው። በቀጣይ የተሻለ ነገር እንሰራለን ብለን እናስባለን። የትግራይ የጤና የምርምር ተቋም የትግራይ ክልል መንግስት እንዲሁም የአሜሪካና የጣሊያን መንግስታት በሰጡት እርዳታ በ100 ሚሊዮን ብር የተቋቋመ ዘመናዊ የጤና ተቋም መሆኑን በምርቃቱ ላይ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ